በቤንሻንጉል ጉምዝ ክልል አምስት ሰዎች በታጣቂዎች መገደላቸውን ነዋሪዎች ገለጹ። በቤንሻንጉል ጉምዝ መተከል ዞን ቡለን ወረዳ በባለ ሶስት እግር ተሽከርካሪ ወይም ባጃጅ ሲጓዙ የነበሩ አምስት ሰዎች መገደላቸውን ነዋሪዎቹ ተናግረዋል። በጥቃቱ ሁለት ሰዎች ቆስለዋል። ንጹሐን ዜጎች ላይ ታጣቂዎች በፈጸሙት ጥቃትም ሁለት ሰዎች መቁሰላቸውን ነዋሪዎቹ ተናግረዋል። በተፈጸመው ግድያና ያንን መነሻ አድርገው በተሰነዘሩ አስተያየቶች ዙሪያ የክልሉን ባለስልጣናትና በአካባቢው የተቋቋመውን ኮማንድ ፖስት አስተባባሪዎች ለማግኘት ያደረግነው ጥረት ለጊዜው አልተሳ አካም አስቴር ምስጋናው ዝርዝር ዘገባውን ታስደምጠናለች። አቶ አለማየሁ ችንካሮ የተባሉ የአካባቢው ነዋሪ ታጣቂዎች ከዚህ ቀደም ተደጋጋሚ ጥቃቶች እንደሚፈጽሙ ገልጸው፣ ትናንት ማክሰኞ ነሐሴ 25 2013 ዓ.ም ዓ እረፋዱ ላይ ዶቤ ከተባለ ቦታ ወደ ቡለን ወረዳ በባጃጅ እየተጓዙ በነበሩ ተሳፋሪዎች ላይ ታጣቂዎች ባደረሱት ጥቃትም በአምስት ንጹሐን ዜጎች ላይ ግድያ ፈጽመዋል፣ ሁለት ሰዎች ደግሞ ቆስለዋል ብለዋል። ጥቃቱን የፈጸሙት በአካባቢው የሚንቀሳቀሱ የጉሙዝ ታጣቂዎች ሲሆኑ ጥቃት የተፈ የፈጸመባቸው ደግሞ የአማራ እና የሽናሻ ብሄር ተወላጆች ናቸው ብለዋል። አቶ አለማየሁ በሁለት ባጃጅ ወደ ቡለን ከተማ የሚመጡዋል ከዶቢ ወደ ቡለን እና ሬ በካንቱ የሚባል አካባቢ ነበረ። አንድ የልዩ ስሙ ሬ በካንቱ አካባቢ ሁለት በጃጅ ውስጥ ያሉትን ተሳፋሪዎችን ጉዞ ላይ ያሉ የጉምዝ ሽፍታ ታጣቂዎች በአሰቃቂ ሁኔታ ስድስቶችን ገደለ። ሌላ ሁለቶችን ከዛ ውስጥ ሽናሻ ናቸው የሞቱት። ሁለቱ አማራ ናቸው። ሁለቶቹም ቆስሎ ቡለን ፕራይመሪ ሆስፒታል ውስጥ ነው ያሉ። ለደህንነታቸው ሲባል ስሚያ ይጠቀስ ያሉ። ሌላው አስተያየት ሰጪ ትናንት በአካባቢው ታጣቂዎች የፈጸሙትን ጥቃት እንዲህ ገልጸውታል። ከጠዋቱ አራት ሰዓት አካባቢ በባጃጅ ወደ ሰባት ሰዎች ነበሩ። አምስቶቹ አስተያፊ በሆነ ግድያ በካታቸው ሞቷል። ሁለቶቹ ቁስለኛ ሆነው ሆስፒታል ገብተዋል። ከቁስለኞቹ ደግሞ አንደኛው አሁን ስጋት ላይ ነው ያለ። ጥቃቱን የፈጸሙት የጉሙዝ ታጣቂ የሚባሉ ሽፍታዎች ናቸው። በመንግስት የሚታወቁ እነሱ ናቸው ጥቃቱን የፈጸሙ ያሉ። ቀይ ማህበረሰብ ይህን መንገድ እንዳይንቀሳቀስ ከዚህ እንዳያልፍ ተብሎ በኮማንድ ፖስት ታውጆ ባለው ትጥቅ እንዳይታገል ተደርጎ ኮማንድ ፖስቱ ባዘዘው ትዕዛዝ መሰረት አሰራሩን ተቀብሎ ዝም ብሎ ባለበት ላይ የእኛ ሰው እያለቀ ነው ያለው። ሰላም እናመጣለን፣ ሰላም እናሰፍላለን ብሎ የሚታገሉ ኃይል ደግሞ ሰላሙን ሊያሰፍንም ሊያመጡም አልቻሉ። ከሞትም አልተረፍንም፣ በስካባትርም እየቀበርን፣ በእጅም መከላከያንም ሰውንም ግለሰብንም ቤተሰብንም እየቀበርን እየጨረስን አልቀናል፣ ሞተናል። አሁን እንባን እንባይን ያጠፋጠፍኩ ነው ነገሮች። አቶ አለማየሁ እንደሚሉት ታጣቂዎቹ በተደጋጋሚ ጥቃት በመሰንዘራቸው የተነሳ የኖረበትን ቀይ ለቆ የሚወጣው ሰው ቁጥር በየጊዜው እየጨመረ ይገኛል። የኛው አካባቢ ያለው የጸጥታ ሁኔታ ይነው የሚባል አይደለም። ሰው ሁልጊዜ ያው ስደት ነው፣ በስቃይ ነው የሚኖረው። በሚገርም ሁኔታ የሚሞት ሰው ቤተ ቤተክርስቲያን የመቀበር እድሉ በጣም የለም ማለት ይቻላል። ያም ሆነ ቢያንስ ወደ ዘጠና ፐርሰንት የሚሆነው የቀበሌው ህዝብ ወደ ወረዳ ማዕከል ላይ መጥቶ ተረጂ ነው። እርዳታውም ደግሞ በአግባቡ ሊሄድ ደርስልን አይችልም። በተለይ ለተፈናቀሉት ከማዕከል ከቻግኔ ወደ ቡለን የሚመጣ መኪና የለም። ከዚህ ወደዛ የሚሄድ የለም። አስቤዛም መግዛት አልቻለም። እንግዲህ ስራተኛውም ወላድም ሪፈር ሲደረግ ወደ ከፍተኛ መሄድ አይችልም። ህጻናትም ሪፈር የተደረገው መሄድም አይችልም። መድኃኒትም ከማዕከል ወደ ቡለን ማዕከል መድረስ አልቻለም። በጣም አስቸጋሪ ሁኔታ ውስጥ ነው ያለው። ሌላው አስተያየት ሰጪ በአካባቢው የሚንቀሳቀስ ቦሮ ዲሞክራሲያዊ ፓርቲ የተሰኘ የተፎካካሪ ፓርቲ የፖለቲካ ጉዳዮች ኃላፊ መሆናቸውን የተናገሩት አቶ ዮሐንስ ተሰማ አካባቢው ከአንድ ዓመት ወዲህ በኮማንድ ፖስት ስር እንዲተዳደር ቢደረግም መሰል ጥቃቶች በተደጋጋሚ መከሰታቸው እንዳልቆመ ይናገራሉ። የቤኒሻንጉል ጉሙዝ ክልል ጉዳይ ችግሮቹ ውስብስብና መዋቅራዊ ነው ያሉት አቶ ዮሐንስ ለችግሩም ፖለቲካዊ መፍትሄ ያስፈልገዋል ሲሉ አስተያየታቸውን ሰጥተዋል። ትልቁ ችግር የፖለቲካ ችግር ነው። የዶክተር አብይ አስተዳደር ወደ ስልጣን ከመጣ በኋላ ሪፎርሙ ባለመሰራቱ ምክንያት ያኮረፉ በመንግስት ስልጣን ውስጥ ያሉና እነሱ ደግሞ ያደረጇቸው ህገወጥ ኢንፎርማል ቡድኖች የፕሮክሲ ዋር ነው እያደረጉ ያሉት መጠቀል ላይ። ስለዚህ ውስብስብ ነው። ፖለቲካዊ ችግሮች አሉ፣ ኢኮኖሚያዊ ማህበራዊ ምክንያቶቹ አሉ። ክልሉ የመንግስት ቅርጽ እና ይዘት በአጠቃላይ መሰረታዊ የሆነ ሪፎርም ካልተከናወነ እና ማሻሻያ ካልተደረገ በስተቀር ችግሩ አይቀረፍም። ከዳሴ ግድቡ የሚገኘው እዛ ነው። ከሱዳን ጋር ሰፊ ደንበር የምንዋሰነው እዛ ነው። ብዙ ዳይቨርስ የሆነ ብሄር ብሔረሰብ የሚገኝበት ዞን ነው። ብዙ ማዕድን የኢኮኖሚ ኢንተረስት ያለበት ነው። ኢትዮጵያን የሚረብሽ የሚፈልግ ማንኛውም ቡድን ደግሞ እዛ አካባቢ ያኮረፈን ኃይል ተጠቅሞ ይሄንን ነገር እንደሚያደርግ ይታወቃል። ስለዚህ ይሄንን ፖለቲካዊ ግምገማ አድርጎ እርምጃ መውሰድ የፌዴራል መንግስት ስራ ሆኖ ሳለ አንዴ የኮማንድ ፖስት አውጅ አለው እያለ ኮማንድ ፖስቱ ከገባ በኋላ የሆነውን ነገር እናንተም ታውቃላችሁ። አንድ አመት ሙሉ እዛ ቦታ ተቀምጦ ኮማንድ ፖስቱን ሰላም ማስፈን ካልቻለ ራሱ ኮማንድ ፖስት መፈተሽ አለበት። ክልሉ አመራር የችግሩ ባለቤትና ምንጭ ስለሆነ ችግሩን ሊያባብስ እንጂ ችግሩን ሊፈታ አይችልም። በተፈጠሩ ችግሮችና ችግሮችን መነሻ አድርገው በተሰነዘሩ አስተያየቶች ዙሪያ የክልሉን ባለስልጣናትና በአካባቢው የተቋቋመውን ኮማንድ ፖስት አስተባባሪዎችን ለማግኘት ያደረግኩት ጥረት አልተሳካም። እንደተሳካ በሌላ ዘገባ መለሳለው። ይህ በእንዲህ እንዳለ ባሳለፍነው ሳምንት መጨረሻ የአማራና የቤንሻንጉል ጉምዝ ክልል መንግስታት የሁለቱ ክልሎችን ህዝብ የልማት እና የሰላም ትብብር ለማሳደግ ያለመ ስምምነት ማድረጋቸው ተሰምቷል። ለአሜሪካ ድምጽ ሬዲዮ አስቴር Muskano buhar da.